የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሰኞ መስከረም 12 2012 ዓ ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ባህር ዳርን ጨምሮ በበርካታ የአማራ ክልል ከተሞች የሚኖሩ የኦርቶዶክስ ተዋሕዶ እምነት ተከታዮች ሰላማዊ ሰልፎችን አድርገዋል። ለእግዚአብሔርም ጥያቄ ያለን ለዓለም ሰዎችም መልእክታችን ማድረግ ከእኛ ጋር እንዲቆሙ መልእክት እያስተላለፍና ያለ ነው። በባህር ዳር በነበረው ሰልፍ ላይ ተሳታፊ ከነበሩት መካከል አንዱን ተዋቸው ውቤን የሰማ ነው። ዝርዝሩ ቆየት ብሎ ይሰማል። ቅንጦት ሳይሆን ለኢትዮጵያ ኢኮኖሚ ለኢትዮጵያ እድገት ወሳኝ በመሆኑ ነው። የቅንጦት አይደለም። የሰማችኋቸው ዶክተር ሰለሞን በላይ ናቸው። ኢትዮጵያ ሳተላይት አመጥቅበታለሁ ያለችውን ጊዜ አዘግይታለች። ከዚህና በተያያዥ ጉዳዮች ላይ ከኛ ጋር ያደረጉት ቆይታ በምሽቱ ይደመጣል። ኢትዮጵያውያን ሴት ልጆች ዛሬም ባለ ያለእድሜ ጋብቻና ግርዛት እያሰቃያቸው ነው። ይሄ ችግር ቀጥሏል ተብሏል። ቀበሌ እዛ ውስጥ ጣኗ፣ እዛ ወንድምየው ደፈራት። ከዛ ልጁ በአንድ ጥጃ፣ አንድ ጊደር ተሰጥቶ ደፋፍ ነው አስቀመጡ። ልጅቱ ፊስቱላ ሆናለች። ፀጉሯ ነው ከላዋ ላይ የወረደው። እኒህን ችግሮች በ2025 የአውሮጵያን ዘመን ለመግታት ስለተነደፈው ፍኖተ ካርታ ለማብራራት ከተጠራ ጉባኤ ላይ የተወሰደ ነው። ዝርዝሩ በምሽቱ ይሰማል። ሦስት መቶ ሺህ የአዲስ አበባ ሕፃናትን ለመመገብ ይፋ ስለተደረገው ውጥንና ሌሎች ጉዳዮችም ትሰማላችሁ። አብረናችሁ የምንቆየው ሀብታሙ ስዩምና እደን ገረመው ነን። በቅድሚያ አጫጭር የዓለም ዜናዎችን እደን ታስደምጣችኋለች። ከዜናው ጋር ተመልሼ መጥቻለሁ። ከኦሮሞ ብሔረሰብ አስተዳደር ዞን ተነስቶ ወደ አዲስ አበባ ሲሄድ ነበር ከተባለ አንድ የጭነት መኪና ላይ ሶስት ሺህ የሚደርሱ ስለታማ የጦር መሳሪያዎች ደብረ ብርሃን ከተማ ውስጥ በቁጥጥር ስር መዋሉን የሰሜን ሸዋ ዞን አስተዳደርና ጸጥታ መምሪያ አስታወቀ። ከትላንት በስቲያ በፖሊስ ቁጥጥር ስር ከዋሉት መሳሪያዎች ውስጥ የተለያዩ ቅርጽና መጠን ያላቸው ጩቤና ገጀራ እንደሚገኙባቸው ለአሜሪካ ድምጽ ራዲዮ አስተያየቶቻቸውን የሰጡት የመምሪያው ኃላፊ ናቸው። አድማጮች፣ የዚህም ዜና ሙሉ ዘገባ በምሽቱ በዋና ፕሮግራማችን ላይ ይሄዳል። ዘገባው የመስፍን አራጌ ነው። የአምስት የአውሮፓ ህብረት ሀገሮች የአገር አስተዳደር ሚኒስቴሮች ከሰሜን አፍሪካ ወደ አህጉሪቱ የሚገኙ የሚገቡ ጥገኝነት ጠያቄዎችን እንዴት እንደሚከፋፈሉ የሚወስን ስምምነት ላይ ሊነጋገሩ ማልታ ላይ ተሰባስበዋል። ፈረንሳይ፣ ጀርመንና ማልታ በፈቃደኝነት ሸክሙን ለመጋራት ያደረጉት ስምምነት ለሌሎቹም የአውሮፓ መንግስታት ሸክሙን ከጣሊያንና ከግሪክ ላይ ለማንሳት አርአያ ይሆናል ብለው የአህጉሪቱ ባለስልጣናት ተስፋ ያደርጋሉ። የሃንጋሪ ባለስልጣናት ግን አራቱ ሀገሮች ያደረጉት ስምምነት ብራስልስ የፍልሰት ቀውሱ ተባብሶ በነበረባቸው አመታት በህብረቱ አባል አገሮች ላይ ልትጭን የነበረውን አሰራር በተዘዋዋሪ ስራ ላይ ለመዋል የታለመ ነው በማለት አንሳተፍበትም ሲሉ አስጠንቅቀዋል። የዓለም መሪዎች ስለ አየር ንብረት ለውጥ ለመወያየት ዛሬ በኒውዮርክ የተባበሩት መንግስታት ድርጅት ጉባኤ ይዘዋል። ሳይንቲስቶች የአየር ንብረት ለውጥ የሚያስከትለውን መዘዝ ለመቋቋም የሚያስፈልጉትን እርምጃዎች ለማከናወን ጠንከር ብሎ መንቀሳቀስ የግድ መሆኑን ሲያስጠነቅቁ ቆይተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጉባኤ ላይ ከሚሳተፉት መካከል ያልነበሩ ቢሆንም በድንገት ግን ብቅ ብለዋል። ፕሬዚዳንቱ በውህዳን የሃይማኖት ተከታዮች በተለይም በክርስቲያኖች ላይ የሚደርስ ጭቆናን በሚመለከት ስብሰባ ላይ ይካፈላሉ። ከዚያም ከፓኪስታን፣ ከግብጽ፣ ከደቡብ ኮሪያ፣ ከፖላንድ፣ ከኒውዚላንድ እና ከሲንጋፖር መሪዎች ጋር ለየብቻ ይወያያሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ስለ አየር ንብረት ለውጥ ጉባኤው ትልቅ ቦታ አጉልተው ሲናገሩ ቆይተዋል። ከመሪዎቹ የሚጠበቀው ቆንጆ ንግግር ሳይሆን ተጨባጭ እቅድ ነው ሲሉም አሳስበዋል። የዛሬው ጉባኤ ከመከፈቱ አስቀድሞ የመንግስታቱ ድርጅት የዓለም የሜትሮሎጂ ድርጅት የተጠናቀረ ሪፖርት ይፋ አድርጓል። የአየር የካርቦን ቡከላ፣ የባህር ጠላል ከፍታ፣ የዓለም የአየር ሙቀት እየተባባሰ መሆኑንና የበረዶ ንጣፎችም እየሳሱ ስለመሆኑ በሪፖርቶቹ ላይ ተመልክተዋል። አድማጮች፣ ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ስለምታመሹ እናመሰግናለን። ሀብታሙ ስዩምና ኤደን ገረመው አብረናችኋለን። አሁን ወደሚቀድመው ዘገባ እንሻገራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምእመናን ላይ እየደረሰ ያለው ጥቃት ይቁም ያሉ ምእመናን ትናንት ወደ ጎዳና ወጥተዋል። በተለይም በአማራ ክልል በሚገኙ የተለያዩ ከተሞች ምእመናን መንግስት የቤተ ክርስቲያኗን እና የምእመናንን ደህንነት እንዲያስጠብቅ የሚጠይቁ ሰልፈኞች ታይተዋል። በባህር ዳር ከተማ የነበረውን ድባብ አስቴር ምስጋናው እንዴት አስቃኘናለች። በባህር ዳር ከተማ የታየው ሰልፍ በተለያዩ ከተሞች ባሉ ዩ አብያተ ክርስቲያናት ሲካሄድ የቆየው ጸሎተ ምህላ በአደባባይ የተጠናቀቀበት ነው። ቁጥሩ እጅግ ብዙ የሆነው የባህር ዳር ከተማና አካባቢዋ ነዋሪዎች በባንዲራ ና በተለያዩ ቀለማት በደመቀው ሰልፍ ላይ በቤተ ክርስቲያኗ ላይ እየደረሱ ያሉ ችግሮች በአፋጣኝ እንዲቆሙ ተጠይቋል። በስነ ስርዓቱ ላይ ያነጋገርኩት ተዋቸው ቤ ይህንን ያንጸባርቃል። እችን ቤተ ክርስቲያን እንዳያጠፋብን ለኢየሱስ ክርስቶስ ምህላ እያቀረብን ሰባት ቀን ቆይተናል። በሰባተኛው ቀንም የምህለው ማጠቃለያ አዝለ ይሆናል። ግን ከዛም በተጨማሪ ሰላማዊ ሰልፍ በዚህ ባለማዊ ያታያዩ መንግስትና ሌሎቹ ይህ የአለም አረዳድ ያላቸውም እንዲረዱ እንፈልጋለን። ስለዚህ ለእግዚአብሔርም ጥያቄ ያለን ለአለም ሰዎችም መልእክታችን ማድረግ ከኛ ጋር እንዲቆሙ መልእክት እያስተላለፍና ያለ ነው። በዚህም ስነ ስርዓት ላይ መልእክት ያስተላለፉት የባህር ዳር ሀገረ ስብከት ሊቀጳጳስ ጳጳስ አቡነ አብርሃም ከለውጡ በኋላ በጠቅላይ ሚኒስትር አብይ አህመድ አማካኝነት የቤተ ክርስቲያኗን ክብርና አንድነቷን ለመመለስ የተደረገውን ጥረት አድንቀው ይህንን ጉዟቸውን ለማደናቀፍ የሚጥሩ ኃይሎች ካሉ ከጎናቸው እንደሚቆሙ ተናግረዋል። ይችን ታላቅ ቤተ ክርስቲያን ስሟን፣ ዝናዋን፣ ሀገራዊነቷን፣ ፍቅሯን ባለውለታነቷን፣ በየትኛውም መድረክ በየትኛውም አጋጣሚ የኢትዮጵያ ቤተ ክርስቲያን ሀገር ናት ሲሉ አንጸባርቋል። የተለያየው ሲኖዶስ አንድ እንዲሆን የበኩላቸውን ከፍተኛ አስተዋጽኦ አድርገዋል። በራሳቸውም በግል አየራቸው ከሰሜን አሜሪካ እስከ ኢትዮጵያ ይዘውን መጥተዋል። ያ ተወዳጅነት እስከ መጨረሻው እንዲቀጥል በጀመሩት ጅምር እንዲጓዙ ቅድስት ቤተ ክርስቲያን መልእክቷን ታስተላልፋል። ይህ መልካም ጉዟቸው አልመቻቸው ብሎ የሚጎራብጧቸው ካሉ እኛም ከጎናቸው ተሰልፈን ጸዋውን አብረን እንጠጣል። ከመስቀል አደባባይ ቅዱስ ጊዮርጊስ ቤተ ክርስቲያን እንደገና መስቀል አደባባይ በተካሄደው ሰልፍ ላይ የእስልምና ሃይማኖት ተከታዮች መልእክት በማስተላለፍ አጋርነታቸውን ገልጸዋል። ዛሬ በባህር ዳር ከተማ አደባባይ ላይ የተካሄደው ሰልፍ ያለምንም ጸጥታ ችግር ተጠናቋል። ይህ ሰልፍ በአማራ ክልል በሀያ ስምንት ከተሞች የተካሄደ ሲሆን ባለፈው ሳምንትም በጎንደር ደብረ ታቦርና ወረታ ከተሞች መካሄዱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አድማጮች፣ እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። በመንግስት ትምህርት ቤቶች የዘንድሮ የትምህርት ዘመን ሊጀመር ጥቂት ቀናት ቀርተዋል። ታዲያ በዋዜማው መልካም ነገር ተሰምተዋል። የአዲስ አበባ ከተማ አስተዳደር ለሶስት መቶ ሺህ የመጀመሪያ ደረጃ ተማሪዎች ምግብ ማቅረብ እንደሚጀምር አስታውቋል። ኤደን ገረመው ዝርዝር ጉዳዩን ትነግረናለች። የተባበሩት መንግስታት ድርጅት በ2030 ካወጣቸው ግቦች አንዱ ዜሮ ሃንገር ወይም ረሃብን ማጥፋት ነው። ይሁንና አፍሪካ በ2030 ይህንን ግብ አትመታም። በተለይም ከሰሃራ በታች የሆኑ አገራት ራሳቸውን ሙሉ ለሙሉ መመገብ አይችሉም። ኢትዮጵያም ከእነዚህ ሀገራት መካከል ነች። ድርቅ ረሃብና የዋጋ ግሽበትን ተከትሎ በከተማዎች ላይ የሚታየው ድህነት እያየለ ነው። በዚህም የተነሳ ህጻናት በከፍተኛ ረሃብ ውስጥ ሆነው ወደ ትምህርት ቤት ይሄዳሉ። የአዲስ አበባ ከተማ መስተዳደርም በዘንድሮ በ2012 የትምህርት ዓመት በ415 የመንግስት ትምህርት ቤቶች የሚገኙ 300 ሺህ ተማሪዎች የምግብ መመገብ ፕሮግራም በመስከረም ማብቂያና በጥቅምት ወር መጀመሪያ ላይ እንደሚጀምር በቅርቡ አስታውቋል። አቶ ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ ናቸው። እንግዲህ ክቡር ከንቲባው በበላይ አመራርነት የአዲስ አበባ ከተማ አስተዳደርን ትምህርት ዘርፍ ትራንስፎርም ለማድረግ ከፍተኛ እንቅስቃሴ እያደረግን ቆይተናል። ለሶስት መቶ ሺህ የሚደርሱ ተማሪዎች በተለይ ከኬጂ እስከ ስምንተኛ ክፍል ላሉ ተማሪዎች ምግብ የማቅረብ ቃል ተገብቶ እንቅስቃሴዎች ጀምረናል። መጋቢ እናቶችን የማደራጀት ስራ ከሴቶችና ህጻናት ጋር በመሆን የማደራጀት ስልጠና፣ የማስጠት የማንቀሳቀስ ስራዎች ተሰርተዋል። የምገባ ዲዛይን የማሰራት የምገባ አዳራሽ፣ ምግብ ማብሰያ ኪችን ያለበት አጠቃላይ የተሟላ አስተዳደር እንዲኖር እነዚህን ስራዎችን እየሰራን ነው የምንገኘው። በዚህ ሰዓት እንግዲህ ትምህርት ከሚቀጥሉት ሁለት ሳምንት በኋላ ይከፈታል። ስለዚህ ከዛ በኋላ እነዚህ ለሶስት መቶ ሺህ የሚደርሱ ተማሪዎች የምግብ አገልግሎት መስጠት እንጀምራለን ማለት ነው። ይህም ለሁሉም የመንግስት ትምህርት ቤቶች ነው። ሁሉም ክፍለ ከተሞች ላይ ነው ማለት ነው። በዘንድሮ የትምህርት ዓመት የአዲስ አበባ መስተዳደር ትምህርት ቢሮ ወደ ስድስት መቶ ሺህ የሚጠጉ ተማሪዎች የዩኒፎርምና ና የትምህርት ቁሳቁስ በነጻ እንደሰጠ የገለጹት አቶ ዘላለም በተጨማሪም በቀን አራት ሚሊዮን ሁለት መቶ ሺህ ብር ሂሳብ ለአንድ ተማሪ አስራ አራት ብር ተመድቦ ምግብ የመመገብ እንቅስቃሴ መጀመሩንም አክለውበታል። እንዲሁም በዚህ ፕሮግራም ስር ወደ አስር ሺህ ለሚጠጉ እናቶች የስራ እድል ተፈጥሯል ይላሉ። አጠቃላይ ያሉን የመንግስት ትምህርት ቤቶች ወደ አራት መቶ ሰማንያ ስምንት ትምህርት ቤቶች ያሉ የመንግስት ትምህርት ቤት ብቻ ማለት ነው። ስለዚህ ከእነዚህ ውስጥ ለአራት መቶ አስራ አምስት ለሚደርሱ ትምህርት ቤቶች ላይ ይሄ ይከፋፈላል ማለት ነው። ሶስት መቶ ውስጥ ሰባ ሶስቱ ሀይ ስኩሎች ስለሆኑ ከሰባ ሶስቱ ውጭ ባሉ ትምህርት ቤቶች በሙሉ ከዜሮ እስከ ስምንት ያክፍል ላሉት መገባውን እንጀምራለን ማለት ነው። እንግዲህ በጀቱ በቀን በተማሪ አስራ አራት ብር ሂሳብ ነው የሚታሰበው ይህን ለሶስት መቶ ሺ መምታት ነው። ፕላስ ለእነዚህ ልጆች እንግዲህ አንድ እናት ለሰላሳ ተማሪዎች ሬሾ ሚወጣው ወደዚህ ኦልሞስት አስር ሺ የሚሆኑ እናቶች ተለይተዋል። ስልጠና ወስደዋል። በራሳቸውን ካፓሲቴት እያደረጉ ነው ምገባውን ለማካሄድ ተቀጣሪ አይደሉም እነሱ ይከፈላቸውን በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት። ትርፉም ያገኛሉ፣ አትራፊም ይሆናሉ ማለት ነው። ስለዚህ በዚህ መጠን ውስጥ የተማሪዎች ወላጆች ናቸው የሚንቀሳቀሱት። ለእነሱም የስራ ዕድል የስራ ዕድል ተፈጠረላቸው ማለት ደግሞ ቁርስና ምሳ ትምህርት ቤት ውስጥ የበላ እራቱን ቤት ውስጥ መብላት የሚችል የስራ ዕድል ይፈጥራል ማለት ነው። ትውልድን ማሻገር የሚችል ስራ ይሰራል ማለት ነው። እነዚህ የተመደቡ እናቶች በማህበር ተደራጅተው የተሻለ እና የተመጣጠነ ምግብ እንዲያቀርቡ እየሰራ ነው ያሉት አቶ ዘላለም፣ ይህ በቀን በተማሪ 14 ብር የተተመነ ሂሳብ ከፍ እንዲልም ከገቢዎች ሚኒስቴር ጋር በመነጋገር በምግብ አቅራቢ ማህበራት ስር ለሚገኙ እናቶች ከገቢ ግብር ነፃ እንዲሆኑ እየሰሩ መሆናቸውንም አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ ጉዞቻችንን በትዝታ ወደ ኋላ ከሚመልሱ የህፃንነት ዘመን ሙዚቃዎች መካከል አንዱ የሆኑ ፀሐይ የደመቀችን የጋበዝ ናቸው። በህጻናት አምባ ልጆች ከአመታት በፊት የተቀነቀነ ነው። የአዲሱ ትምህርት ዘመን መጀመርን ምክንያት በማድረግ የጋበዝ ናችሁ። ለምትማሩ እንግዲህ ወደ ትምህርቱም ለምትመለሱ ሁሉ መልካም የትምህርት ዘመን እንዲሆንላችሁ እንመኛለን። ኤደን፣ ቀጣዩ ፕሮግራማችን ምንድን ነው? እንግዲህ ቀጣዩ ኢትዮጵያ ወደ ጠፈር ሳተላይቶቻቸውን ከላኩ ጥቂት የአፍሪቃ ሀገራት ለመመደብ የምታደርገውን ጥረት የያዘ ነው። ይሁንና በዚህ ሳምንት ሊደረግ እቅድ ተይዞለት የነበረው የሳተላይት የማምጠቅ እቅዷ ለሌላ ጊዜ ማስተላለፏ ተሰምቷል። ሀብታሙ ስዩም በዚህና በተያያዥ ጉዳዮች ላይ ከኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ ጋር ተከታዩን ቆይታ አድርጓል። የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት እንደሚለው ከቻይና ጋር በትብብር የተዘረጋው የኢትዮጵያ ሳተላይት መርሃ ግብር ማጠቃለያ ምዕራፍ ላይ ደርሰዋል። ቀደም ባለው እቅድ መሠረት ቢሆን ኑሮ መስከረም 2012 ላይ ኢትዮጵያ በታሪኳ የመጀመሪያውን ሳተላይት ማምጠቅ ትችል ነበር። ያቀጠሩ አሁን ለተጨማሪ አራት ወራት እንዲዘገይ ተደርገዋል። የዘገየንበት ምክንያትም እንደምታውቁት አዲስ አበባ ላይ በአሁኑ ሰዓት ትልቅ ዝናብ አለ። ስለዚህ ይሄ አዲስ አበባ ውስጥ የገነበነውን ኮንትሮል ወይም ትዕዛዝ መስጫ ሙሉ በሙሉ አጠናቀም ቴስት ማድረግ ወይም ማሞከር ስላለብን፣ ስፔስ ቴክኖሎጂው ደግሞ ሳተላይትን ላውንች ካረክ በኋላ ሰማይ ላይ ወይም ህዋ ላይ ከለቀቅ በኋላ ላስተካከል የሚባል ነገር ስለሌለ፣ ሙሉ በሙሉ ዜሮ ስህተትን ስለሚባል ጥንቃቄ በተሞላ ብናረጋግጥ ጥሩ ነው በሚል ወደ ፈረንጆች አቆጣጠር ዲሰምበር አስራ ሰባት ዘጌት እንዲል አድርገናል። ኢትዮጵያ ሳተላይት ልታመጥቅ ነው የሚለው ዜና ከተሰማባቸው ጥቂት ጊዜያት ወዲህ የመርሃ ግብሩ አስፈላጊነት ብሎም ብዙ የገንዘብ ፈሰስ የሚያስፈልገውን መርሃ ግብር በዚህ ሰዓት መጀመርን ምክንያታዊነት የሚጠይቁ ወገኖች አልጠፉም። ኢትዮጵያ እጅግ አሳሳቢ የመሰረተ ልማት ችግሮቿን ባልፈታችበት ሁኔታ ሳተላይት ለማምጠቅ መሞከሯን ከስህተት የቆጠሩትም አልጠፉም። የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ኃላፊ ዶክተር ሰለሞን በላይ ግን ማምጠቅ አይደለም ስህተቱ አለማምጠቅ እንጂ ሲሉ ይሟገታሉ። አለማምጠቅ ነው እንዲያውም ትልቁ ስህተት ነው ብለን የምናምነው። ለምን? በሳተላይት ስፔስ ፕሮግራም የገቡ ሀገሮች እንደምታውቁት መካከለኛ ገቢያቸው የኢኮኖሚያቸው መካከለኛ ደረጃ ላይ ገብተዋል። በርካታ የሀገራቸውን ችግር ፈጥተዋል። ስለዚህ በውጭ ምንዛሬ ሁልጊዜ የውጭዎችን እጅ እያየን ልኖር አንችልም። ከባድም ነው። ቅንጦት ሳይሆን ለኢትዮጵያ ኢኮኖሚ ለኢትዮጵያ እድገት ወሳኝ በመሆኑ ነው። የቅንጦት አይደለም። ቅንጦት ማለት እርሻ ላይ ወይም ግብርና ላይ መሰረት ያደረገውን ኢኮኖሚውን የማይደግፍ ከተማ ልማቱን ማይደግፍ፣ አካባቢ ጥበቃን የማይደግፍ፣ ማይኒንግ ሴክተርን፣ ውሀን ሴክተርን የማይደግፍ ዝም ብሎ ወዲያውኑ ከስር ጀምረን ሳናድግበት ወደ ጨረቃ ወይም ወደ ሌላ ብንሄድ ኑሮ ትንሽ ፈተናችሁ ሊሉ ይባል ነበረ። በርካታ ስራ እድል የሚፈጥር በርካታ ኢትዮጵያን ማሰልጠን የሚያስችል አቅም ያለው እና ትልቅ ኢንዱስትሪ ነው። እና የቅንጦት ሳይሆን የእንጀራ የመኖር ነው። ከ125 በላይ ሰራተኞች ያሉት ኢንስቲትዩቱ ከሳተላይት መርሃ ግብሩ ጎን ለጎን በሌሎች ለሀገር የሚበጁ ሥራዎች ውስጥ መሰማራቱን የሚጠቅሱት ኃላፊው ከፍተኛ መነቃቃትን ባሳየባቸው ያለፉት ሦስት ዓመታት የቴሌስኮፕና ሳተላይት መቀበያ ግንባታዎችና የመረጃ ማሰባሰብ ስራዎችን ሲሰራ እንደሰነበተም ነግረውናል። የመርሃ ግብሩ ግብ የኢትዮጵያን ብልጽግና ማገዝ ነውም ብለዋል። ኢትዮጵያ ደግሞ የኢትዮጵያ ኢኮኖሚ ደግሞ እንደምታውቁት አብዛኛው እርሻ ላይ መሰረት ያደረገ ነው። አግሪካልቸር ላይ ግብርና ላይ እና ያን ደግሞ ግብርናውን፣ ውሃውን፣ አየር ንብረቱን፣ አካባቢውን በሙሉ ጥናት አጥንቶ ሙሉ በሙሉ ወደ ተፈለገው በሳይንቲፊክ በታገዘ መልኩ ማስኬት ስፔስ ቴክኖሎጂ በጣም አስፈላጊ ስለሆነ ነው ወደ ሳተላይትና ወደ ስፔስ ፕሮግራም የገባቸው። እስከ ሁለት ሺ አስራ ስምንት የአውሮፓውያን ዘመን ድረስ ሳተላይቶቻቸውን በተሳካ ሁኔታ ወደ ሕዋ ማምጠቅ የቻሉ የአፍሪካ ሀገራት አራት ሲሆኑ እነሱም ደቡብ አፍሪካ፣ ጋና፣ አንጎላ እንዲሁም ናይጄሪያ ናቸው። ሳተላይቶቹ ከተሰማሩባቸው ግልጋሎቶች መካከል የቴሌኮሙኒኬሽን ሥራን ማቀላጠፍ እንዲሁም የአየር ሁኔታን መከታተል የሚጠቀሱ ናቸው። ለአሜሪካ ድምፅ ሬዲዮ ሀብታሙ ስዩም ዋሽንግተን ዲሲ። እያዳመጣችሁ ያላችሁት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ያለ ዕድሜ ጋብቻና የሴት ልጅ ግርዛት ዛሬም ሴት የኢትዮጵያ ሕጻናትን ሕይወት በእጅጉ እየፈተነ ነው። ይሄ የማሽር ጠባሳ የሚተው ጎጂ ልማድ እንዲቀር በ2005 የአውሮጳውያን አመት ሙሉ በሙሉ እንዲወገድ አዲስ ፍኖተ ካርታ በዓለም አቀፍ ደረጃ ተቀርጿል። መስፍን አድራጊ በደሴ ከተማ በፍኖተ ካርታ ዙሪያ ስለተደረገው ውይይት ተከታዩን ልኮልናል። ኢትዮጵያ ውስጥ ጎጂ ለማዳይ ድርጊቶች ዛሬም የስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሀን ጤና ይታወቃል። ማህበራዊ ህይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይዳረጋል። በወርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ህጻናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይመር ያው የአመለካከት ጉዳይ ስለሆነ ማህበረሰቡ አሁንም ይህን ከመፈጸም ወደኋላ አላለም። በተለይ በአፋርና በሶማሌ የ2016 ሴሴ ጥናት እንደሚያመላክተው የሴት ልጅ ግርዛት ኦልሞስት ወደ 97 96 አካባቢ ነው። ይሄ አሁንም ቢሆን ፈታኝ እንደሆነ የሚያመላክት ጉ ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት አመት ፍኖ ተካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል። በአገር አቀፍ ደረጃ አገራችን የሴ ልጅ ግርዛትንና ያለ እድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው። እንደ አማካሪው ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል ከስብሰባው ተሳታፊዎች ሲዘነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመላከተ ነበር የቤተሰብ ህጉ ጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የእድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባ አልጠፉም ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌጥ ሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው አሁን ለምሳሌ በእኛ ወረዳ በጤ ቀበሌ እዛ ውስጥ ጣኗ ዛ ወንድምዮ ደፈራት ከዛ ልጁ በአንድ ጥጃ አንድ ጊደር ተሰጥቶ ደፋፍ ነው አስቀመጡ ልጅቱ ፊስቱላ ሆናለች ጸጉሯ ነው ከላዋ ላይ የወረደው ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል አለርሜጋ ብቻ ሲወልዱ ራሱ ምጥላይ ቦታ መሰፋት መቃ እንዲሁ በነፃ ውላይ ወልዱ ሰውነታቸው ይቀደዳል አሁን በዚህ ውስጥ የ13 ዓመት ናት የገዛ ዘመዴ ነች ስት ሊወልድ አይቻት እንዲበዛ በመርፌ ማደንዘዣ የሚ የለበት እና ይሄ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት፣ ሁለተኛ ከማህበራዊ ኑሮ መገለል አለ። ያችን ልጅ አሁን ለብቻዋ ቤት ሰርተው ሰገራ ሽንትም አንድ ላይ የሚወጣው ለብቻው ነው ያስቀመጧት። እህል ብቻ እንዲህ ይሰጣታል። ውሃም በለዋ ላይ አርቀው ነው የሚያፈሱባት። በሚኒስቴር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ተያይዞ ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል። ሃይማኖታዊ ይዘቶች አላቸው። ክርክሮቹ አሉ። አሁን እኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዚህ በፊት ሜትር ከተከታታይ ውይይቶች ይደረጋሉ ክርክሮቹ አሉበት። ስለዚህ ከሃይማኖቱ አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው የእምነት ተቋም ጋር አብሮ ውይይት የሚካሄድበት ነው። ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው። መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህጻናቶችን ቢያሳዩቸው ቢረዱ፣ እንደው ታዋቂ ነን የሚሉት ከክርስትና፣ ከሙስሊም፣ ከተለያዩ ሃይማኖት ካለው ላይ ማለት ነው ወስዶ እዛ ላይ የተኙትን ሴቶች ህጻናት ቢያሳዩ ቢረዱልን። ያለድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሰም፣ በተለያዩ መገናኛ ብዙሀን በስፋት ቢዘከርም በመንግስት መንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ፣ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው። በእርግጠኝነት ለመናገር ወደ ሁለት ነጥብ ሰባት ቢሊየን ብር ነው የሚያስፈልገው። ለአምስት አመት እንደ ሀገር ማለት ነው ሁለት ነጥብ ሰባት ቢሊየንን ለአመታዊ የአገሪቱ በጀት ብታካፍሉ የአመታዊ በጀታችን ወደ 380 ምናምን ቢሊየን ነው። ለአመታዊ እንኳ ብቻ ብታካፍሉት ለዛን ዋን ፐርሰንት ነው። ለአምስት አመቱ ብታካፍሉት ደግሞ ዜሮ ዜሮ ዜሮ ዜሮ ፐርሰንት ነው ወደ ታች የሚመጣው። ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስቷል። አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾች ልጅ የሚያገቡት እነሱስ ቢታዩ ክልል ብለው ዞን ብለው ወረዳ ብለው እነዚህ ሰዎች ህጻናቶችን የሚያገቡት እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮር አመራር እነሱ ናቸው ያሉት ጥምረቶች ይጠናከሩ ፍኖ ተካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሆኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው፣ ተምሳሌት መሆን አለባቸው ለሌላው ማርያ መሆን ይገባል፣ ይጠይቃልም። ይህ እንግዲህ አሁን የኮሚኒቲ አዌርነሱ እያደገ ሲመጣ ነው። በተለይ ሚዲያው ደግሞ ትልቅ ሮል ኖረው በችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር፣ አርአያነት ያለው እንቅስቃሴ አደረጉም አልጠፉ። በሰሜን ሸዋ ዞን የመርሃ ቤት ላይ ቤት ወረዳ ለዚህ ጥሩ ማሳያ ነው። የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ ከሰላም ጳውሎስ ደመሴ፣ ያለ እድሜ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋራ አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋራ በተቀናጀ ሁኔታ አብረን ነው እየሰራን ያለ ነው። በእንደኛ ወረዳ አሁን የሃይማኖት አባቶች ካልፈቀዱ፣ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም። ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው እናመሰግናለን። አሁን ለአጠር ወዳለ ዘገባ ወደ መቀሌ እናቀናለን። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ለነበሩት ጀኔራል ሰዓረ መኮንን ማስታወሻ ሐውልት በመቀሌ ከተማ ላይ ቆመ። የጀኔራሉ ግድያ ምርመራ ዘግይቷል ሲሉ ባለቤታቸው ኮሎኔል ጽጌ አለማየሁ ሐውልቱ ትናንት እሁድ ተመርቆ ሲከፈት እውቀት አሰምተዋል። ጀኔራሉ የዛሬ ሶስት ወር የተገደሉት አዲስ አበባ መኖሪያ ቤታቸው ውስጥ ሳሉ በጠባቂያቸው እንደነበር ይታወሳል። በጀኔራሎቹ ላይ የተፈጸመውን ግድያ ምርመራ ሂደት አስመልክቶ ለቪኦኤ ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽነር እንዳሻውጣ ሰው ምርመራው እየተካሄደ መሆኑንና እንደተጠናቀቀም ለሕዝብ ውጤቱ ይፋ እንደሚደረግ ተናግረዋል። በጣም አመሰግናለሁ ስለ ጊዜው ኮሚሽነር እንደሻው ታሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል በሰኔ አስራ አምስቱ ጥቃት የአማራ ክልል ፕሬዝዳንት እንዲሁም የጦር ኃይሎች ጠቅላይ ኤታማዦር ሹምን ጨምሮ የተለያዩ ከፍተኛ ባለስልጣናት ተገድለዋል የምርመራው ሂደት ምን ላይ ይገኛል እንግዲህ ከሰኔ አስራ አምስት በኋላውን ጥቂት ወራት ተቆጥረዋል ኮሚሽነር ይሄ ድርጊት ሲፈጸም ከኋላው በርካታ ነገሮች ሊኖሩት ይችላሉ በርካታ ዝግጅቶች ሊኖሩት ይችላሉ ተብሎ እንደታሰበ በወቅቱ በሰጠነው መግለጫም አጠር ያለ ነገር ሰጠናል ምርመራው የባህር ዳሩም የአዲስ አበባውም አልተቋል ለማጣራት እየተከናወነ ነው ያለው። ይሄ ምርመራ ግን በውስጡ በርካታ ነገሮች ሊይዝ ስለሚችል፣ ሁለተኛ የወንጀል አፈጻጸም አጠቃላይ ስርጭቱ፣ አደረጃጀቱ በርካታ ነገሮች በውስጡ ሊኖሩት ስለሚችሉ ምርመራው የተወሰነ ጊዜ እንደሚወስድ ይታወቃል። በተረፈ ምርመራ ተገቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ። በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ለህዝቡ መግለጫ የሰጠን ያለው ተጨማሪ መግለጫዎችም እንዳለፉ ምንሰጥ ይሆናል። የባህር ዳሩ እና የአዲስ አበባው ሲሉ ኮሚሽነር፣ በተናጠል ነው እየተካሄዱ ያሉት ሁለቱ ምርመራዎች ወይስ አንድ ላይ ነው? አይ፣ አንድ ያው፣ ስያሜያቸው እንደዛ ስለሰየምናቸው ነው። በባህር ዳር የተፈጸመ ኬዝ አለ፣ አዲስ አበባ የተፈጸመ ኬዝ አለ። ሁለቱ ኬዞች በአንድ ቀን ነው የተፈጸሙት። እያንዳንዱ ኬዝ የራሳቸው መነሻ የራሳቸው መድረሻ ሊኖረው ይችላል ምርመራውን መሰረት አድርገን መጨረሻ ስናጠቃልል የምንሰጠው ነገር ይኖራል በዚህ ውስጥ የሚታዩ በርካታ ነገሮች አሉ ያው አሁን ከፖሊስ ስራ አንጻር ከዚህ በላይ ብልብል መረጃ መስጠት ብዙ አይጠበቅብኝም ዋናው ግን ምርመራው እየተከናወነ መሆኑ የዚህ ምርመራ ደግሞ አጠቃላይ ውጤት ሲታወቅ እሱን መሰረት አድርገን ደግሞ ቀጣዩ ሂደት ምንድን ነው የሚሆነው፣ ኮሚሽነር? አሁን ምርመራው ተጠናቀቀ እንበል በእናንተ በኩል ከዛ ምንድን ነው ሂደቱ? ምርመራ ከጠናቀቀ በኋላ የራሱን የቻሉ ፕሮሲጀሮች አሉ። መጀመሪያ በምርመራ ውስጥ የተያያዙ ተጠርጣሪዎች ሊኖሩ ይችላሉ። ድጋሜ እነሱን መሰረት አድርገን ሌሎች ያልደረስንባቸው አካሎች ካሉ እነሱን እንደገና የማጣራት ከተጣራ በኋላ ማንኛውም የወንጀል ድርጊት የተፈጸመበትን አግባብ መሰረት ተደርጎ የሚካሄድባቸው ፕሮሲጀሮች አሉ። ፕሮሲጀሩ በዛን ጊዜ የሚቀጥል ይሆናል። አድማጮቻችን ይህንና ሌሎች ዜናዎች፣ ሌሎች ዘገባዎች ዛሬ ከሶስት ሰዓት ጀምሮ በሚጀምረው መደበኛ ስርጭታችን ላይ ይቀርባሉ። በዛሬ ግን አብራችሁን ስለነበራችሁ እናመሰግናለን። በጋቢና ላይ አስተያየት ሲኖራችሁ በፌስቡክ እንዲሁም በትዊተር ላይ አስተያየታችሁን መስጠት ትችላላችሁ። አብረናችሁ የቆየ ነው ሀብታሙ ስዩም እና ኤደን ገረመው ነበርን። እንዲሁም ወክቢል የአቤሮ ዝግጅታችን ሲያቀናብርልን ነበረ። እናመሰግናለን። መልካም ምሽት ይሁንላችሁ። उन राज्यों सगले अमेरिका थी